መዝናኛ የአማርኛ ስነ ጽሁፍ በአስተሳሰብ ጥልቀታቸው በሃይማኖት ትምህርታዊ ውርስ ላይ የተመሠረቱ በሥነ ምግባር የማነጹ በፍልስፍና አመለካከታቸው መሠረት በመጣል የሀገሪቱ የታሪክ አሻራ ከሆኑ ዘመናትን አስቆጥረዋል ከበርካታዎቹ ጥቂቶችን ለመጠቃቀስ በሌላው ዓለም ከተቆራረጡት በስተቀረ ሙሉውን መጽሐፍ ጠፍቶ በኢትዮጵያ የተገኘው መጽሐፈ ሄኖክ፣ የአምደጽዮን መነባነብ፣ የማሪሳቅ መጽሐፍ፣ የአቡሻከር የኳክብቶችን ዘመን የዓመት ዙረታቸውን በቁጥር ያስቀመጠው በዘመናችን የሳይንስ አጠራር አፕላይ ማቴማቲክስ የሚባለው በቅርቡም የአፈወርቅ ገብረ ኢየሱስ ሥራዎች ወዘተረፈ አገሪቷ ወራሽ እንደሆነች አለች። እነዚህ ሁሉ መሰረታዊ ውርሶች በምዕራቡ መደበኛ ትምህርት እየተዋጡ ትኩረት ሳይሰጣቸው ቆይተዋል። ትኩረት ቢያገኙም በውጪ ተመራማሪዎች መሆኑ እሙን ነው። አሁን አሁን ከእንቅልፉ የባነነ ያህል ወጣት ኢትዮጵያውያን በምርምር ስራቸው ትውልድ ሳያልፍ ቅርሶችን እና ጽሁፎችን በማሰባሰብ ደብዛቸው ሳይጠፉ በተግባር በመሰማራት ፍላጎቱን ያሳዩ በቁጥር እየተበራከቱ መጥተዋል። ለማሞካሸትም ሆነ ስም ለማጉደፍ የሚደረጉትን ወደ ጎን በመተው ያልተበረዘውን፣ በሐቅ ላይ የተመሠረተውን የጽሑፍ ውርሶችን በሰነድ መልክ ለማቆየት ፈለጉን በማፈላለግ እንዳሉ ይስተዋላል። ከእነዚህ ሁሉ ውርሶች በሀገሪቱ ለሕፃናትና ለልጆች በንግግርም ሆነ በጽሑፎች ለትውልድ የተላለፉ ጠፍቶም አይደለም። ከዚህ መነሻነት ቢራቢሮዬ ለእኔ የደስታ ምንጭ መሽ የአማርኛ ተረት ራሳቸው ሕፃናቱ በመድረክ እንዳከናወኑ በላዛሪስት ትምህርት ቤት ባዘጋጁ ዮናስ ሞገስ ወልደ ጻዲቅ፣ ለተመልካቾች ወጣቶች፣ እና ተዋንያን እና የትምህርት ቤቱ ርዕሰ መምህሩ አቶ አበበ የርሴ ከተሰጡት አስተያየቶች የተለያየ ዝግጅቶች በማዘጋጀት ድራማ አለ፣ ግጥም አለ፣ መዝሙር አለ። እኛ ምንሰራው አለ ተጋጀ ነው። አዎ ድራማ አለ አለ አለ። በአምስት ክፍሎች እንትን ማለት እነሱ አዘጋጅተውታል። በድራማ እና ልዩ ልዩ ዝግጅቶች አሉ። ለሕፃናት የሚያዝናና ለአይምሩም ለማንኛውም እንትን ጥሩ የሆነ ደራሲ እና ጸሐፊ ወይም የልጆች መጽሐፍ አዘጋጅ የሆነው የአቶ ዮናስ መጽሐፍ ማስመረቅ ዝግጅት በማድረግ ግጥም ነው ግን ግጥም ሆኖ ለልጆች የተዘጋጀ ነው። የተለያዩ ርዕሶች ያሉት ነገር ነው እና ርዕሱ ቢራቢሎ ለእኔ የደስታ ምንጭ ናት ሚል ነው። ከውስጡ ግን በርካታ ርሶች አሉት ከትምህርት ጋር የተያያዘ ልጆችን እያዝናና የሚያጫውት ትምህርታዊ ግጥም ነው ይውዘቱ ማለት ነው አዘጋጁ ዮናስ ሞገስ ወለጻዲ የግጥምና ዜማ ደራሲ እንዲሁም ሙዚቃ አቀናባሪ በተለያዩ ቋንቋዎች በሲዲ ቀርጾ የአማርኛው ክፍል ጥንቸል ጉረኛው አፈረ ኤሊ ትጉሁ ተከበረ የሚለውን ለናሙና ያህል ምዕራባዊ የሆኑ ቋንቋዎች ዮናስ ሞገስ ወለጻድቅ በጀርመንኛ ቋንቋም እንዲተረጎም አስደርጎ አዘጋጅቷል። ደንሺ ሳሮን ደንሺ በሚል ርዕስ የተዘጋጀውን የትርጉሙ ሥራ የጀርመን ባህል ማዕከል ጎይት ኢንስቲትዩት የተቀነባበረ መሆኑን የማዕከሉ የሥራው ሂደት ኃላፊ አቶ ዮናስ ታረቀኝ ገልጸዋል። በተለያዩ ፕሮጀክቶች በተለይ በእኛ ሀገር ያለውን የንባብ ባህል ለማገዝ ና ለማበረታታት ተቋሙ በተለይ ደግሞ ቤተ መጽሐፍቱ የተለያዩ እንቅስቃሴዎችን ያደርጋል። ለመጥቀስ እንደሞከርኩት የተለያዩ ፕሮጀክቶች ቀርጸን በንባብ ባህል ላይ እንሰራለን። አንዱ ንባብ ማበረታታት ነው። ንባብን ለማበረታታት ደግሞ ኢትዮጵያ ታንብብ የሚል ፕሮጀክት ይዘን የንባብ ፌስቲቫል እናዘጋጃለን። እሱ ብቻ ሳይሆን በተለያየ አቅጣጫ ይህን ንባብ ማበረታታት የሚያስችል ሁኔታዎችን እያዘጋጀን ያለ ነው እና ወርክሾፖችም እንሰጣለን ለደራሲያን። የዚህ ደግሞ የመድረክ ላይ ንባብ፣ የግጥም ምሽቶች ምናምን ላይ እንሳተፋለን ና አንዱ ይሄ መጽሐፍ፣ አሁን አንተ የጠቀስከው መጽሐፍ በዚሁ ውስጥ የተጠቃለለ ነው እና አንድ ፕሮጀክት ለኢትዮጵያ ሕጻናት ደራሲያን የሚሆን ወርክሾፕ ልንሰጥ አሰብን። ምክንያቱም ንባብ ከታች ነው መጀመር ያለበት ከልጆች ጋር ና አንድ እሱ ነው። ሁለተኛ እኛ አገር ደግሞ በፕሮፌሽን ደረጃ የህጻናት መጽሐፍ ጸሀፊ ተብሎ የሚሰጥ ነገር የለም። አብዛኞቹ ጸሀፊዎች በራሳቸው በትርፍ ጊዜያቸው የሚጽፉ ናቸው። ና የህጻናት መጽሐፍ መጻፍ ያለበት እንዴት ነው የሚለውን ነገር የተወሰነ ግንዛቤ ለመስጠት እንዲያስችል በጀርመን ሀገር በዚህ በህጻናት ጽሁፍ ዙሪያ የምትታወቅ ደራሲ ደራሲ ናስሪን ዚገ ኢትዮጵያ ውስጥ ነው አሁን ያለችው። እና ይህንን አጋጣሚ በመጠቀም ለነዚህ ደራሲያን አስራ አራት የሚሆኑ የኢትዮጵያ የህጻናት መጽሐፍ ደራሲያን ወርክሾፕ ሰጥተን ከዛ በኋላ ይሄን መጽሐፍ እንዲጽፉ ከዛ በኋላ ይሄ መጽሐፍ ጻፍ ሆነ እና አት ዘ ሴም ታይም ደግሞ የታሰበው ምንድን ነው? ለጀርመን ደግሞ ማህበረሰብ የኢትዮጵያ ህጻናት ደራሲያን እንዴት ነው የሚጽፉት የሚለውንም ነገር እንትን ለማለት በጀርመንኛ ተጻፈ ማለት ነው። መጀመሪያ የታሰበው አክቹዋሊ ውጭም ጀርመን ሀገር እንዲታተም ነው እና የተወሰኑ አሳታሚዎችንም እዛ ኮንታክት ለማድረግ ተሞክሯል። ምንም እንኳን ታሪኩን ጥሩ ነው ቢያገኙት አሁን ባለው የገበያ ሁኔታ ግን ሊያዋጣቸው ስላልቻለ ነው እንጂ ኢትዮጵያ ውስጥ የታተመው ያሰብ ነው የነበረው ጀርመን ሀገር እንዲታተም ነው። እና በአይነቱም የመጀመሪያ ነው ጀርመንኛና አማርኛን ያቀላቀለ ወይም ደግሞ ሁለቱንም የያዘ የህጻናት መጽሐፍ ሲጻፍ ደራሲው አቶ ዮናስ ሞገስ ወልደ ጻዲቅ ከሌሎች መሰል አቻዎቻቸው እንዴት ወደዚህ ስራ እንደገቡና እንደተበረታቱ የሚያስረዱት ጎቴ ኢንስቲትዩት ውስጥ አቶ ዮናስ ታረቀኛለ። በእሱ አስተባባሪነት ነርሲን ሲጄ የምትባል ደራሲ፣ ታዋቂ ደራሲ ነች። እሷ ነች ያሰባሰበችን አስራ አራት የኢትዮጵያ የሕፃናት ደራሲያንን እነ አቶ ገበዩ አየለ፣ እነ አስቴር በዳኔ፣ እነ ውዳላት ክዳሙን እኔን ጨምሮ የራሳችን ጽሁፍ ጻፍን። ተረቶች እነሱ ተተርጉመው በአማርኛም በጀርመንኛም ደንሽ ሳሮ ንደንሽ በሚል ርዕስ ተጻፈ። ያው ይህን የረዳን ትልቁን ድርሻ የወሰደው ጀርመን ካልቸር ኢንስቲትዩት ነው። ጽሁፉን በመረከብና ኤዲት በማድረግ ብዙ ረድታናለች። ከአማርኛ ወደ ጀርመንኛ ተተርጉሞ ነው እንደገና ከጀርመንኛ ወደ አማርኛ የተተረጎመው። ያስቸግራል፣ ይመስለኛል ጀርመንኛ ከባድ ቋንቋ ስለሆነ እንደዛ ነው የሆነው። እነሱ ናቸው የተረጎሙት። ሆን አስታረቀኝ ነው፣ በተለይ ብዙ ነገር የደገፈ ግን፣ በዚህ ዙሪያ ብዙ ትምህርት ቤቶች ገዝተውታል። እንደሁም የታተመው አምስት ሺህ ኮፒ ብቻ ነው። ከአምስት ሺህ ኮፒ ጀርመን ካልቸር አንድ ሺውን አስቀርቶ አራት ሺህ ኮፒ ነው ለኛ የሰጠን ና ገበያ ላይ በእርግጥ ተከፋፍሏል። እንደውም ያንሳል ብዬ ነው ማስበው። ብዙ ቦታ ላይ ደርሰዋል። አሁን ገበያ ላይ መጻፎ የለም። የጀርመንኛ ቋንቋ በየትምህርት ቤቱ ከሚሰጡት ውስጥ በዩኒቲ ዩኒቨርሲቲ ስለዚህ ጉዳይ ያነሳውባቸው ለርዕሰ መምህሯ አሜሪካዊት ነፌርቲቲ ማክዳ ነው። I only remember little, little German because I spent about nine years in Germany when I was growing up. ከጀርመንኛ ቋንቋ የማስታውሰው ጥቂቱን ነው፣ በልጅነት እድሜ የነበረ በመሆኑ ነው። በወቅቱ ግን በፍራንክፈርት አካባቢ የሁለተኛ ደረጃ ተማሪ በነበርኩበት ጊዜ በደንብ እናገረው ነበረ። የጀርመን ቋንቋ ትምህርት አሰጣጥ ላይ ተምረናል። ቀጥለንም በጀርመን ባህል ማዕከል ዋናው መስሪያ ቤት በሆነው በሚዩኒክ ከተማ በሚገኘው አዳብረነዋል። እዚህ ትምህርት ቤታችን ዓለም አቀፍ ይዘት ያለው ነው። የመግባቢያ ሰነድ ከጎይተ ኢንስቲትዩት ከጀርመን የባህል ማዕከል ጋር ተፈራርመና አለ። ከጀርመን ትምህርት ተቋማት ጋር የሚኖረን ግንኙነት አለን። አንድ ሺህ አምስት መቶ የዚህን መሰል ቋንቋው በሚሰጥበት በዓለም ውስጥ ይገኛሉ። ይህ የኛ የኢትዮጵያዊ አንደኛው መሆኑ ነው። በኢትዮጵያ ደግሞ በፕሮግራሙ የታቀፉ ሶስት መሰል ትምህርት ቤቶች ይገኛሉ። ቋንቋውን ስናስተምር ዘንድሮ ሦስተኛ ዓመታችን ነው እስከ 12ኛ የአማርኛ ክፍል ድረስ የምንቀጥል ይሆናል። ይህንን ከአማርኛ ተረቶች ወደ ጀርመንኛ ቋንቋ ለሕፃናት የተተረጎመውን በቋንቋ ጥናት ባለሙያዎች በኩል እንዴት ይታያል? በአዲስ አበባ ዩኒቨርሲቲ ፕሮፌሰር ዘሪሁን አስፋው ያላቸው አስተያየት እነዚህ ለሕፃናት ተብለው የተዘጋጁ አስራ አራት አጫጭር ታሪኮች ናቸው። እነዚህ እንግዲህ አሁን ከዚህ ከታተመው ጽሁፍ አንጻር ስመለከታቸው የአጭር ጊዜ የጥቂት ቀናት ስልጠና ተሰጥቷቸው በዛ ስልጠና ላይ ያገኟቸውን የሕፃናት ስነ ጽሁፍ ባህርያት ወይም ደግሞ መልኮች መሰረት አድርገው የጻፏቸው ይመስለኛል። ተመልክቻቸዋለሁ። እነዚህን አስራ አራቱን በጣም አጫጭሮች ናቸው። ከአንድ ገጽ ተኩል እስከ ሶስት ገጽ ተኩል በአብዛኛው ይደርሳሉ። እነዚህ እንግዲህ ወደ ጀርመን ቋንቋ ተተርጉመዋል። እስከ ዛሬ እንደምናውቀው ከውጭ ቋንቋዎች ወደ አገር ውስጥ ቋንቋዎች ነበር የሚተረጉመው በአብዛኛው አሁን ደግሞ ከአማርኛ ከሀገር ውስጥ ቋንቋ ወደ ጀርመንኛ ተተርጉሞ ነው የቀረቡት። እነዚህ እንግዲህ በአንድ በኩል ደራሲዎቻችን ለሕፃናት ምን አይነት ድርሰቶች ይጽፋሉ የሚለውን ለሌሎች በተለይ ደግሞ በጀርመንኛ ሲተረጎሙ፣ ጀርመንኛውን ለሚያነቡ ሰዎች የሚሰጠው ሀሳብ አለ። በዚህ ላይ ቸር ግጠመን በማለት የምሰናበታችሁ ጌታቸው ተድላ ሀይል ጊዮርጊስ ነኝ ለዶቼቬሌ ራዲዮ ከአዲስ አበባ